ኢስ ኤም በኢትዮጵያ ውስጥ ምን አይነት ፍርድ ቤት አለ? ከሁሉም ከፍተኛ የሆነው ፍርድ ቤት የኢትዮጵያ ንጉሠ ነገሥት መንግሥት ጠቅላይ ፍርድ ቤት ይባላል። ከበታች ብዙ ከፍተኛ ፍርድ ቤቶች አሉ። ከነዚህም ቀጥሎ የጠቅላይ ግዛት ፍርድ ቤቶች የሚባሉ አሉ። በየአውራጃው፣ በየወረዳውና በየቀበሌው የአውራጃ ፍርድ ቤቶች፣ የወረዳ ፍርድ ቤቶችና የቀበሌ ፍርድ ቤቶች የሚባሉ ይገኛሉ። ከፍተኛው ፍርድ ቤት ከበታችሁ ያሉትን የፍርድ ቤቶች ፍርድ ሊሽርና ሊደመስስ ይችላል። የኢትዮጵያ ሕግ የተመሠረተው በምን ላይ ነው? መስመር አዲሱ የኢትዮጵያ ሕግ የተመሰረተው በፈረንሳይና በጀርመን የሕግ መስመር ላይ ነው። ፈርፍሎ በኢትዮጵያ ውስጥ ምን አይነት ፍርድ ቤት አለ? ከሁሉም ከፍተኛ የሆነው ፍርድ ቤት የኢትዮጵያ ንጉሠ ነገሥት መንግሥት ጠቅላይ ፍርድ ቤት ይባላል። ከበታችሁ ብዙ ከፍተኛ ፍርድ ቤቶች አሉ። ከእነዚህም ቀጥሎ የጠቅላይ ግዛት ፍርድ ቤቶች የሚባሉ አሉ። በየአውራጃው በየወረዳውና በየቀበሌው የአውራጃ ፍርድ ቤቶች፣ የወረዳ ፍርድ ቤቶችና የቀበሌ ፍርድ ቤቶች የሚባሉ ይገኛሉ። ከፍተኛው ፍርድ ቤት ከበታችሁ ያሉትን የፍርድ ቤቶች ፍርድ ሊሽርና ሊደመስስ ይችላል። የኢትዮጵያ ሕግ የተመሰረተው በምን ላይ ነው? አዲሱ የኢትዮጵያ ሕግ የተመሰረተው በፈረንሳይና በጀርመን የሕግ መስመር ላይ ነው። በኢትዮጵያ ውስጥ ምን አይነት ፍርድ ቤት አለ? ከሁሉም ከፍተኛ የሆነው ፍርድ ቤት የኢትዮጵያ ንጉሠ ነገሥት መንግሥት ጠቅላይ ፍርድ ቤት ይባላል። ከበታችሁ ብዙ ከፍተኛ ፍርድ ቤቶች አሉ። ከነዚህም ቀጥሎ የጠቅላይ ግዛት ፍርድ ቤቶች የሚባሉ አሉ። በየአውራጃው፣ በየወረዳውና በየቀበሌው የአውራጃ ፍርድ ቤቶች፣ የወረዳ ፍርድ ቤቶችና የቀበሌ ፍርድ ቤቶች የሚባሉ ይገኛሉ። ከፍተኛው ፍርድ ቤት ከበታችሁ ያሉትን የፍርድ ቤቶች ፍርድ ሊሽርና ሊደመስስ ይችላል። የኢትዮጵያ ሕግ የተመሰረተው በምን ላይ ነው? አዲሱ የኢትዮጵያ ሕግ የተመሰረተው በፈረንሳይና በጀርመን የሕግ መስመር ላይ ነው። የይለፍ ወረቀት አገኘሁ። ከእስረኛው ጋር ተነጋገረ። የኢትዮጵያ ሰራዊት በዝቷል። የፖሊስ ሰራዊት፣ የጦር ሰራዊት። በወህኒ ቤት ውስጥ እስረኛ ይገኛል። ትክክለኛው ስራ ታውቆልሃል። በአዲስ አበባ ውስጥ ብዙ ጠበቃዎች አውቃለሁ። እውቀት ለአገር ስልጣኔ ይጠቅማል። በልምድ የተገኘ እውቀት። አቶ ዮሐንስ እስር ቤት ገብቷል። አቶ ዮሐንስ ክርክር ያውቃል። የይለፍ ወረቀቱን ለማግኘት ተገቢውን ነገር ፈጽመዋል? አዎ፣ ከአንድ ወር በፊት ፈጽሜ ነበር። የስራውን አፈጻጸም አየኸው? ብዙ ስራ ስለነበረኝ አላየሁትም። በጥንቃቄ እንዲነዳ ነገርኸው? አዎ ነገርሁት። እስረኛዎቹን የሚቆጣጠር ማን ነው? ከፖሊስ ሰራዊት የመጣ ሰው ነው። የወህኒ ቤቱን ኃላፊ የሚሾመው ማን ነው? የአገር ግዛት ሚኒስቴር ነው። የፍርድ ሚኒስቴር ሠራተኞች ደሞዝ ከሌሎች ሠራተኞች አነስተኛ ይመስልሃል? የለም፣ አነስተኛ አይመስለኝም። የከፍተኛውን ፍርድ ቤት ዳኛ የሚሾምና የሚሽር ማን ነው? ንጉሠ ነገሥቱ ነው። ዳኝነቱ ትክክለኛ ነበር? አዎ ትክክለኛ ዳኝነት ነበር። በዳኝነት ስራ ሰርተሃል? የለም አልሰራሁም። አንድ ሰው ሕግ ትምህርት ቤት ገብቶ ሕግ ሳይማር ጠበቃ ለመሆን ይችላል? አዎ፣ በልምድ ባገኘው እውቀቱ ጠበቃ መሆን ይችላል። ኢትዮጵያ ውስጥ ዳኞቹ ሁሉ በህግ ትምህርት ቤት ውስጥ የተማሩ ናቸው? የለም፣ አብዛኞቹ በልምድ ብቻ ያገኙት እውቀት ነው። አዲስ አበባ ውስጥ ብዙ እስር ቤቶች አሉ። በእውነቱ ስንት እስር ቤቶች እንዳሉ አላውቅም። ወደ ፍርድ ቤት ሄጄ ማመልከት ተገቢ ይመስልሃል? አዎ በጣም ተገቢ ነው። የመስሪያ ቤቱ ኃላፊ ሠራተኞቹን በደንብ ይቆጣጠራቸዋል? አዎ ይቆጣጠራቸዋል። የሰጠህ ደሞዝ አነስተኛ ነበር። አዎ አነስተኛ ነበር። የዳኝነት ስራ በጣም ያስደስተሃል። አዎ ያስደስተኛል። የተደሰትከው ለምንድን ነው? ጠበቃውን ስለማውቀው ነው። የንግዱን ስራ የሚቆጣጠርልህ ሰው አለ? አዎን ወንድሜ ይቆጣጠርልኛል። ወደ ፍርድ ቤት ሄደህ የጃንሆይን ፍርድ ሰምተህ ታውቃለህ? አዎ፣ ብዙ ጊዜ ሰምቻለሁ። የጠበቆችን ክርክር ሰምተህ ታውቃለህ? አዎ፣ ሰምቻለሁ። ብዙ የጦር ሰራዊት በአገርህ ውስጥ አለ? አዎ፣ ብዙ የጦር ሰራዊት በአገሬ ውስጥ ይገኛል። ድርሰት ሕግ እንዲከበር የሚያደርግ ጠቅላ ገዥው ነው። መከበር። አሳባቸው ይፋለሳል። መፋለስ። አቶ ለማ ወይዘሮ ጥሩነሽንና አቶ ከበድን አስማማቸው። ማስማማት ዓለም ተፈጠረች። መፈጠር ዳኛው ስለ ታመመ መዳኘት አልቻለም። ዳኘ መዳኘት ይዳኛል። ዳኛው ሌባውን ቀጣው። መቅጣት ምንም እንኳን ኢትዮጵያ የምትገዛው በንጉሥ ቢሆን መንግሥቷ በሦስት ዋና ክፍሎች ተከፍሏል። እያንዳንዱ ክፍል የተወሰነ ሥራ አለው። ፓርላማው ሕግ ያወጣል። የአስተዳደር ክፍል ያወጣውን ሕግ እንዲከበድ ያደርጋል። በፍርድ ረገድ ያለውን ማናቸውንም ሥራ የፍርድ ሚኒስቴርና ፍርድ ቤቶች ይሠራሉ። ኢትዮጵያ ጠቅላይ ሚኒስትር አላት። ዳሩ ግን የጠቅላይ ሚኒስትሩ ስልጣን በጣም የተወሰነ ነው። የጠቅላይ ሚኒስትሩ ዋና ሥራ በእያንዳንዱ የመንግስት መስሪያ ቤት ውስጥ መፋለስ እንዳይኖርና የአስተዳደሩን ሥነ ሥርዓት በደንብ እንዲካሄድ የሚያደርግ ነው። ከዚህም በላይ በፓርላማውና በንጉሠ ነገሥቱ መካከል የሚደረገውን ግንኙነት የሚያስማማ ጠቅላይ ሚኒስትሩ ነው። በሁለት የመንግስት መስሪያ ቤቶች መካከል መፋለስ የተፈጠረ እንደሆን ሁለቱን መስሪያ ቤቶች የሚዳኝ የሚቀጣና የሚያስማማ ጠቅላይ ሚኒስትሩ ነው። ጠቅላይ ሚኒስትሩ ለንጉሠ ነገሥቱ በቀጥታ ታዛዥ ነው። ጥያቄዎች፣ የኢትዮጵያ መንግሥት ስንት ክፍሎች አሉት? የእያንዳንዱ ሥራ ምንድን ነው? ፓርላማው ምን አይነት ሥራ አለው? የፍርድ ሚኒስትር ዋና ስራ ምንድን ነው? ኢትዮጵያ ጠቅላይ ሚኒስትር አላት? የጠቅላይ ሚኒስትሩ ስልጣን ምንድን ነው? የአስተዳደር ደንብ የሚያወጣ ማን ነው? ጠቅላይ ሚኒስትሩን የሚሾብ ማን ነው? ጠቅላይ ሚኒስትር በአሜሪካ መንግሥት ውስጥ አለ? the president and the prime minister mani beltal this is the end of unit 58